የፌዴራል ጠቅላይ አቃቢ ህግ በተለያዩ የወንጀል ድርጊቶች ክስ ቀርቦባቸው ከነበሩ ተጠርጣሪዎች መካከል የስልሳ ሶስቱን ተከሳሾች ክስ እንዲቋረጥ ጉዳያቸውን ለሚመለከቱ ፍርድ ቤቶች ማመልከቱን አስታወቀ። በከፍተኛ ወንጀሎች ተጠርጥረው የተከሰሱ ግለሰቦች ክስ ግን እንደማይቋረጥ ጨምሮ ገልጸዋል። ጠቅላይ አቃቢ ህግ አያይዞም የህግ የበላይነትን ለማረጋገጥ ይበልጥ ተጠናክረን በመስራት ላይ ነን ብሏል። መለስካቸው አመሃ ተከታትሎታል። በፌዴራል ጠቅላይ አቃቢ ሕግ የኮሚኒኬሽንስ ዳይሬክቶሬት ዳይሬክተር አቶ ዝናቡ ቱኑ እንዲሁም የድንበር ተሻጋሪና የተደራጁ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፈቃዱ ጸጋ አንድ ላይ ሆነው በሰጡት ጋዜጣዊ መግለጫ ክስ እንዲቋረጥላቸው አቃቢ ሕግ ለፍርድ ቤት ማመልከቻ ያስገባላቸው ተከሳሾች ቁጥር ዛሬ 63 እንደደረሰ አረጋግጠዋል። ሁለቱም የጠቅላይ አቃቢ ሕግ መስሪያ ቤት ባለሥልጣናት ቀደም ሲል ከጠቅላይ ሚኒስትር ጽህፈት ቤት ሲገለጽ እንደነበረው ይህ እርምጃ የተወሰደው በሀገሪቱ የዲሞክራሲ ምህዳሩን ለማስፋት አስተዋጽኦ ያደርጋል በሚል እምነት እንደሆነም አቶ ዝናቡቱኑ አስረድተዋል። ከዚህ ቀደም በተለያዩ ወንጀል ድርጊቶች ተጠርጥሮ ያሉ ማስረጃም ምርመራም ተጣርቶ ክስም የተመሰረትባቸው በተለያዩ ደረጃ የሚገኙ ትላንትና ጠቅላይ ሚኒስትሩ ፕሬስ ሴክሬታሪያት ሲገልጹ እንደምነበረው 60 ተጠርጣሪዎች ባለን ተጨማሪ መረጃ 63 ዛሬ 3 ነው ተጨምረው ትናንትና የነበረው ቁጥር 60 ነው ትክክለኛው ሲገለጽ የነበረው ዛሬ ደግሞ ተጨማሪ 3 ግለሰብ በመጨመር በመጀመር 63 ተጠርጣሪዎች ክሳቸው እንቋረጥ የተደረገበት ሁኔታ ነው ያለው። አቶ ዝናቡ ተጠርጣሪዎቹ የተከሱባቸው ድርጊቶችንም ተንትነዋል። እንዲሁም ለለውጡ የሚኖረውን ፋይዳ ከግምት ውስጥ በማስገባት ለህዝብና ለመንግስት ጥቅም ስባልና አንዳንድ ጊዜም ደግሞ ተጠርጣሪዎቹ በወንጀል ውስጥ የሚኖራቸውን ሚናና ክብደቶችን ግንዛቤ ውስጥ በማስገባት ክሳቸው እንዲቋረጥ ተደርጓል። ክሳቸው ከተቋረጡ መካከል በሙስና ወንጀል በተለይም ከሜቴክ ጋር በተያያዘ የተወሰኑ ከሰብአዊ መብት ጥሰት ጋር የተጠረጠረው ነገር ግን የአመራርነት ሚና የሌላቸው የተወሰኑ አካላት ከሰነ 15 ቀን 2011 ዓ.ም ከፍተኛ አመራር ግድያ ጋር ተጠርጥሮ ጉዳይ እየታየ ያለው ተወሰነ፣ ከስዳማ በንሻንጉልና ሶማሊያ ክልል ግጭት ጋር በተያዘ የተወሰኑት ክሳቸውን ቢቋረጥ የተደረገበት ሁኔታ ነው ያለው። የክሱን መቋረጥ ይዘት በተመለከተ አቶ ፈቃዱ ጸጋ ተጨማሪ ማብራሪያ ሰጥተዋል። አቶ ፈቃዱ ደጋግሞ እንዳሉት ከተከሳሾች መካከል ክሱ ቢቋረጥላቸው በሀገሪቱ ዴሞክራሲያዊ ምህዳሩን ለማስፋት ይረዳል በሚል ጥያቄ ለጠቅላይ ሚኒስትሩ እንደቀረበላቸው እሳቸውም ጠቅላይ አቃቤ ሕግ በሚያቀርበው መሰረት ይህ ተፈጻሚ ሊሆን እንደሚችል አቅጣጫ መስጠታቸውን አስታውሰዋል። ይህም እንዴት እንደተሰራ አቶ ፈቃዱ አስረድተዋል። በዋነኝነት ዋናው የመጨረሻው ድርጊት ውስጥ ያሉ ሰዎች በዚህ ተጠቃሚ እንዳይሆኑ ተደርጓል። ለምሳሌ በራሱ አራት ወንጀሎች ናቸው ትኩረት የምንሰጥባቸው፣ ግድያ፣ ማንነትን መሰረት ያደረጉ ዘረፋዎች፣ አስገድዶ መድፈር እና ማነሳሳት ወንጀሎች ናቸው። ዋነኛውን ተግባሩ ስራውን የሰሩ ሰዎች ላይ ተጠቃሚ መሆን እንደሌለባቸው፣ ነገር ግን የፖለቲካ ምህዳሩ ሊሰፋ የሚችል ከሆነ አሁንም መንግስት በተደጋጋሚ ጊዜ በሚያነሳው መሰረት በወደ ሰፊነት በይቅርባይነት በመመቻቻል መታለፍ የሚችል ከሆነና ሀገሬን የሚጠቅም ከሆነ ክስ የሚነሳላቸው ሰዎች ስም ዝርዝር ለመንግስት ቀርቦ ውሳኔ አግኝቷል። አቶ ፈቃዱ አክለውም የልየታውንና የክሱን መቋረጥ ሂደት አብራርተዋል። በዚህ ሀገር ላይ ባለ የለውጥ ተከትሎ በተፈጸሙ ወንጀሎች ላይ እያንዳንዱን ወንጀል የፈጸመው ሰው እንክሰስ ብንል በጣም ቁጥሩ ብዙ ነው የሚሆነው። በዋነኝነት ለመለየት ይሞከር የነበረው ተሳትፏቸው ጎላጎላ ያለ ከፍ ከፍ ያሉ ሰዎችን ነው ለመለየት ይሞከር የነበረው። አሁንም ክስ ካቀረብንባቸው ሰዎች ተሳትፏቸው የማን ነው ያነሰ የሚለውን ወደ መለየት ነው የተኬደው እና የወንጀል ተሳትፏቸው አነስ ያሉ ሰዎች፣ የጤንነት ችግር ያለባቸው የተወሰኑ ሰዎች፣ ከሌሎች ጋር ያሉ ሰዎችን በመለየት ክስ እንዲቋረጥ ተወስኗል። ምናልባት ትናንትናም ዛሬም ዘገባ ላይ የመንግስት ከፍተኛ አመራሮችና የፖለቲካ መሪዎች በሚል ነበረ ሲገለጸ የነበረው ስህተት ነው። በዚህ አይነት ደረጃ አይደለም። ሁለቱ ባለስልጣናት ሕግን የማስከበሩ ስራ በአሁኑ ወቅት ይበልጥ ተጠናክሮ እየሰራ እንደሆነም ለጋዜጠኞቹ ተናግረዋል። ይሁንና ጋዜጠኞቹ አያሌ ጥያቄዎች ሊያቀርቡ ፍላጎታቸውን ያሳዩ ቢሆንም ባለሥልጣናቱ በዚያ መጠን ለመቀበል ፈቃደኛ አልነበሩም። ጠቅላይ ዐቃቤ ሕግ አመሻሹ ላይ በይፋዊ ድረገጹ ክሳቸው እንዲቋረጥላቸው ለፍርድ ቤት ጥያቄ ያቀረበላቸውን የስልሳ ሶስቱን ተከሳሾች ስም ዝርዝር አውጥቷል። ከእነዚህ መካከል የቀድሞ የብሔራዊ መረጃ ደህንነት ወይም ኢንሳ ዲሬክተር ሌተና ኮሎኔል ቢንያም ተወልደ የሶማሌ ክልል የሴቶችና የህፃናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ፣ አቶ ክርስቲያን ታደለ የአማራ ብሔራዊ ንቅናቄ የአመራር አባል እንዲሁም አቶ ኤርሚያስ አመልጋ በባለ ሀብትነታቸው የሚታወቁ ይገኙበታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ